የፖለቲካ ተቃዋሚው ሰማያዊ ፓርቲ በጽሑፍ ያዘጋጀውን በራሪ ወረቀት ለጋዜጠኞቹ አሰራጭተዋል። የውጭ ግንኙነት ኃላፊው አቶ አበባ ካሉ በንባብ ካሰሙት ውስጥ ሀገራችን ኢትዮጵያ ዛሬ ከመቼውም ጊዜ በከፋ ሁኔታ በፖለቲካ በማህበራዊና በኢኮኖሚ ምስቅልቅል ውስጥ ትገኛለች። ይህንን ውስብስብ ችግር በአስከፊ ሁኔታ ቀጥሎበታል። በኦሮሚያ በተለያዩ ቦታዎች ህገ መንግስታዊ የሆኑ መብቶቻቸውን ሰላማዊ በሆነ መንገድ በመጠየቃቸው ብቻ የዜጎች የጅምላ እስርና ግድያ፣ ከ86 በላይ ንጹዋን ዜጎች ተገድለዋል። በሺዎች የሚቆጠሩ በየእስር ቤት ተወርውረዋል። አራያዎቻችንን እያስበላን ዝም ማለታችን በሀገራችን የደረሰውን ግፍና በደል የማስቆምና የሀገርን ብሔራዊ ክብርና ሉዓላዊነት የማስጠበቅ ኃላፊነት የሁሉም ኢትዮጵያውያን ኃላፊነት በመሆኑ ሁሉም የኢትዮጵያ ልጆች አራያዎቻችንና ቁርጥ ቀን ልጆቻቸውን የድርሻቸውን እንዲወጡ ጥሪያችንን እናስተላልፋለን። በተለያዩ የሀገሪቱ ክፍሎች ህይወታቸው የተቀጠፈንና የቆሰሉ በርካታ መሆናቸውን በቁጥር ዝርዝሩ የተሟላ ገና ባይሆንም በማለት ከመድረኩ አመራር አባላት አቶ ነገሰ ተፈረደኝ እና አቶ አበበ በቀደም ተከተል በሌላው አገር ቢሆን አስር ሰው ሀያ ሰው በሞተ ቁጥር ብሔራዊ የሐዘን ቀን ታውጆ ይቀመጣሉ። በእኛ ሀገር ስንት ሰው ሞቷል? በቀላሉ በምታውቁት ግምት ዳታውንቶ ዜጎች በሞቱ ጊዜ ፕሬዝደንቱን ጠቅላይ ሚኒስትራቸው ሳይቀር በሃይማኖት ተቋማት ተገኝተው ሀዘን ተቀምጠው ነበር። እኔና እናንተስ፣ የኢትዮጵያ ህዝብስ፣ ገዢዎቻችንስ፣ መንግስትስ ሀዘን ተቀምጧል? በሚዲያ አዝኛለሁ ብሎ ተናግሯል። ስለዚህ እነዚህን ለሚመለከታቸው ህዝቦች እናሳውቅ ካሳወቅን በኋላ አስፈላጊው ጥንቃቄ ይደረግ። አስፈላጊው ውይይት ይደረግ። ከውይይት በኋላ ደግሞ መስመር ማስያዝ የመንግስትም፣ የተቃዋሚውም የህዝቡም ድርሻ ነው። ስለዚህ ይሄ እንደ አንድ ኢትዮጵያዊ ያሳስበናል። ሌላ ምድር ሊኖረን አይችልም። ያለችን ይህች ሀገር ናት። ይህ ህዝብ በዚች አገር ጉዳይ ላይ የመወሰን አሁን በግልጽ መታየት መቻል አለበት። ህይወታቸውን ያጡትን እና የቆሰሉን ቀደም ሲል ከሌላ የፖለቲካ ፓርቲ ጋር በጋራ ገልጸውት እንደነበረ የተናገሩት ሊቀመንበሩ አቶ ይልቃል ጌትነት ናቸው የ ሰማንያ ስድስት ሰዎችን ዝርዝር በተደጋጋሚ ስለወጣ ላለማሰልቸት ብለን ነው ያልያዝ ነው እንጂ የኦፌኩ መግለጫ ላይ ከነ ቦታቸው የተቀበሩበት ቦታ ስም ዝርዝራቸው በትክክል ሊስቱ ነው። ሁሉም ሰው ጋር ስለደረሰ ለሁለተኛ ጊዜ ይዞ መምጣት ስላላስፈለገን ነው። መድረክ ባለፈው መግለጫ ሲሰጥ እኔም ተገኝቼ የነበረ ዝርዝሩ ስለተሰራጨ በሚል ነው አቋማችንን ለመግለጽ ብቻ ያለፍ ነው እንጂ ዝርዝሩ እንዳለ ይታወቃል። ግን 86 የታወቀው ነው። ይሄም ከ300 በላይ የደረሱበት የማይታወቃል ሆስፒታል ቆስለው በየጊዜው የሚሞቱትን አይጨምርም እና ይህንን ነገር ዛሬ መግለጫችን ሊሆን የነበረው እኮ የሞቱትን ሰዎች በይፋ ያሳውቅ፣ የገደሉት ለፍርድ ይቅረቡ፣ መንግስት ይህንን እንቅስቃሴውን እመቃ ያቁም ነበር የሚባለው። ከሌሎች የፖለቲካ ተቃዋሚ ፓርቲዎች ጋር ለመስራት ዝግጁ መሆናቸውንና ከመንግስት ጋርም ድርድር የሚጠበቅ አይደለም ያሉት ኢንጂነር ይልቃል የሚያግባቡን ነገሮች ጋር ለመስራት በመድረክ ደረጃ አድጎ፣ ትናንትም እነሱ ቢሮ ስብሰባ ነበረን። የምንሰራቸውን ነገሮች ዝርዝር ሁኔታዎች አወጥተን በሰፊው እንድንሄድ በሚል ነው። በጥሩ ሁኔታና በመልካም ግንኙነት ላይ ያለ ነገርና ስራው ጆን ፕሮግረስ እንዳለ። ይሄ ከመንግስት ጋር ያለው ምኞትና እውነታን የመለየት ነገር ነው። መነጋገር ሌላ ነገር ነው ለመናገር አልተፈቀደልንም እኮ እንደ ፓርቲ ለመኖር አልተፈቀደልንም። እኮ ጌታቸው ተድላይ ሊጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ።